ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል ከአስራ ስድስቱ የውጤታቸው ፖዘቲቭ የሆኑ አሽከርካሪዎችና ረዳቶች አስራ ሁለቱ በደብረ ብርሃን ከተማ ለይቶ ማቆያ ገብተዋል። በሰሜን ሸዋ ዞን የኮሮና ቫይረስ ተገኝቶባቸው ያሉበት ካልታወቁት ሾፌሮችና ረዳቶች መካከል የተወሰኑት እንደተገኙ ተሰምተዋል። የዚህ ጉዳይ ዝርዝር በምሽቱ ይደመጣል። አይቻታለሁ፣ አሁ ብለህ መደምደም አትችልም። ወዳየው ስፍራ ድጋሚ ሲጤር ሌላ አዲስ ነገር ታያለህ። ያም ሆኖ በሁሉም የሀገር አካባቢዎች እግር ይረግጧል ማለት ይችላል። ወጣቱ ተጓዥ ጋዜጠኛ ሄኖክ ስዩም በመላ ኢትዮጵያ ካደረጋቸው ጉዞዎች የቀሰማቸውን ቁም ነገሮች በምሽቱ ያካፍልናል። ወደ ትግራይ ክልል ስላቀናው የሽማግሌዎች ቡድን የሚናገረውን ዘገባ ጨምሮ ሌሎች ትኩስ ርዕሰ ጉዳዮችም ይሰማሉ። መርሃ ግብሩን በመምራት እኔ ሀብታሙዙኝ አብሬያችሁ አመሻለሁ። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታስ some money አመሰግናለሁ ሀብታሙ። በድጋሚ እንደምናመሻችሁ አድማጮች፣ የኢትዮጵያ የጤና ሚኒስቴር ባለፉት 24 ሰዓታት ውስጥ ከተደረጉ 5102 የላቦራቶሪ ምርመራዎች 109 ሰዎች የኮሮና ቫይረስ ተገኝቶባቸዋል ሲል በፌስቡክ ገጹ ላይ ዛሬ ከሰዓት አስታውቋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥርም 3630 ደርሷል። በዛሬው እለት ቫይረሱ የተገኘባቸው ሰዎች 60 ወንዶች እና 49 ሴቶች ሲሆኑ 81 ሰዎች ከአዲስ አበባ 9 ሰዎች ሰዎች ከኦሮሚያ አራት ሰዎች ከሶማሌ አራት ሰዎች ከደቡብ ክልል ሶስት ከአማራ ሶስት ከትግራይ ሶስት ከአፋር ሁለት ሰዎች ከሀረሪ ክልል ናቸው። በዛሬው ዕለት የአንድ ሰው ህይወት በኮሮና ቫይረስ ማለፉ የታወቀ ሲሆን ይህም የጤና ሚኒስቴሩ ከጤና ተቋማትና ከማህበረሰቡ ከተወሰዱ አስክሬን ናሙናዎች መካከል ተገኝቷል። ሟቻ ግለሰብ የ45 ዓመት ኢትዮጵያዊት የአዲስ አበባ ከተማ ነዋሪ መሆናቸውም ታውቋል። በኢትዮጵያ በአጠቃላይ ቫይረሱ የተገኘባቸውና ህይወታቸው ያለፉ ሰዎች ቁጥርም 61 ደርሷል። በትላንትናው ዕለት በአማራ ክልል በሰሜን ሸዋ ዞን ምርመራ ተደርጎላቸው ቫይረሱ እንዳለባቸው ከተረጋገጡ ሰላሳ አንድ ሰዎች ውስጥ ሀያ ሁለቱ የሰሜን ሸዋ ዞን ነዋሪዎች መሆናቸው በአካባቢው ድንጋጤን ፈጥሮ ነበር። ድንጋጤውን ነው የፈጠረው። በርካቶች በቫይረሱ መያዛቸው ብቻ ሳይሆን ቫይረሱ አለባቸው የተባሉት ግለሰቦች 16 አሽከርካሪዎችና ረዳቶች በጊዜው አለመገኘታቸው ነበር። ይሁንና በዛሬው ዕለት በኮሮና ቫይረስ መያዛቸው ከተረጋገጡት ከነዚህ 16ቱ ግለሰቦች መካከል 15ቱ መገኘታቸውና ወደ ለይቶ ማቆያ መግባታቸውን የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ገልጿል። ክስተቱ አስደንጋጭ ቢሆንም አጋጣሚው ግን ትምህርት ሆነናል ሲሉ የመምሪያው ኃላፊ አቶ ማሙ ሽልማ ለአሜሪካ ድምፅ አስታውቀዋል። ከዚህ በተጨማሪም ከአሽከርካሪና ረዳቶቹ ጋር ግንኙነት አላቸው የተባሉ 33 ሰዎች ወደ ለይቶ ማቆያው መግባታቸውን ኃላፊው በስልክ አረጋግጠዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ በአንዳንድ የፖሊሶች አሰራር ላይ ለውጥ የማድረግ እርምጃን ይፈርማሉ ተብሎ ይጠበቃል። አላማው የፖሊሶችን አሰራር ለማስተካከል መሆኑን አንድ ከፍተኛ የአስተዳደሩ ባለስልጣን ገልጸዋል። በትላንትና እለት አንድ ከፍተኛ ባለስልጣን ለጋዜጠኞች በሰጡት መግለጫ ፖሊሶች በኃይል አጠቃቀም ላይ ያላቸውን አያያዝ ለማስተካከል ስልጠና እንደሚሰጣቸውም አስታውቀዋል። ሌላው ዘዴ ደግሞ ፖሊሶች ጥቃት አልባ የሆኑ የድረስልን የስልክ ጥሪ ሲደረግላቸው ከማህበራዊ ኑሮ ሰራተኞች ጋር ሆነው የሚሄዱበት አገልግሎት መመስረትም አስፈላጊ እንደሆነ ተገልጿል። ይህ እንግዲህ ጉዳዩ ከአእምሮ ህመምና ከአደንዛዥ እጽ ጋር ተያዘ ሲሆን ነው ተብሏል። በሀገሪቱ ዙሪያ የፖሊሶች አያያዝን በሚመለከት ሰፊ ለውጥ እንዲደረግ በሀገሪቱ ምክር ቤት ውይይት እየተካሄደ ይገኛል። ሰሜን ኮሪያ ከድንበራቸው ሰሜን ክፍል የነበረውን የሁለቱን ኮሪያዎች ኦፊሴላዊ ያልሆነውን ኤምባሲ በዛቸዋ መሰረት ማፍረሷ ተዘግቧል። ሰሜን ኮሪያ ከደቡብ ኮሪያ ጋር ያለውን ውጥረት ለማባባስ የወሰደችው እርምጃ ተደርጎም ታይቷል። የሰሜንና የደቡብ ኮሪያ ጉዳይ የሚከታተለው የደቡብ ኮሪያ የውህደት ሚኒስቴር ህንጻው መፍረሱን አረጋግጧል። የሰሜን ኮሪያ የመንግስት ሚዲያም ህንጻውን አስደናቂ ባለው ፍንዳታ መፍረሱን አረጋግጧል። የሁለቱ ሀገራቶች የግንኙነት መስሪያ ቤት መፍረስ ለደቡብ ኮሪያ መልካም ወሬ ባይሆንም የደቡብ ኮሪያ ሰራተኞች በኮሮና ቫይረስ ስጋት ምክንያት ባለፈው ጥር ወር ላይ ወደ ሀገራቸው በመመለሳቸው ህንፃው ባዶ እንደነበርም ተዘግቧል። አድማጮች፣ ለሰዓቱ የያዝንላችሁ አጫጭር ዜናዎች እኚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ ጋቤና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ታዋቂ ሰዎችና የሃይማኖት አባቶች የተካተቱበት የሸምጋዮች ቡድን ወደ ትግራይ ክልል ማቅናቱ ተሰምተዋል። የጉዞውን ዓላማና ፋይዳ በተመለከተ የሚናገረው ዘገባ ከቆይታ በኋላ ይቀርባል። ከዚያ በፊት ግን ወደ ሰሜን ሸዋ የሚወስድን አንድ ዘገባ አለ። በሰሜን ሸዋ ዞን በኮሮና ቫይረስ መያዛቸው ተረጋግጠው ለጊዜው ያሉበት ካልታወቀው 16 አሽከርካሪዎችና ረዳቶች ውስጥ 12ቱ መገኘታቸውንና ወደ ለይቶ ማከሚያ ማዕከል መግባታቸውን የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ አስታውቋል። ክስተቱ አስደ ንጋጭ ቢሆንም አጋጣሚው ግን አስተምሮናል ይላል መምሪያው። መስፍን አድራጌ ትናንት በአማራ ክልል ምርመራ ተደርጎላቸው ቫይረሱ እንዳለባቸው ከተረጋገጠው 33 ሰዎች 22ቱ ከሰሜን ሸዋ ዞን መሆናቸው በአካባቢው ድንጋጤን ፈጥሮ ነበር። ምርመራ ካደረጉ አነስተኛ ሰዎች ውስጥ በርካቶቹ ላይ ቫይረሱ መገኘቱ ብቻ ሳይሆን ቫይረሱ አለባቸው የተባሉ 16 አሽከርካሪዎች አሽከርካሪዎችና ረዳቶች ለጊዜው አለመገኘታቸው ሁኔታውን አሳሳቢ አድርጎት ቆይቷል። ዛሬ ከወደ ሰሜን ሸዋ መንግስት ኮሚኒኬሽን መምሪያ የተሰጠው መረጃ እንዳረጋገጠው ግን ቫይረሱ አለባቸው ከተባሉት አሽከርካሪዎችና ረዳቶች አብዛኞቹ ተገኝተዋል። መስተምሪያ ኃላፊው ማሙሽል ከአንድ ቀን በፊት በደብረን ከተማ መናኸሪያ ውስጥ የሚገኙ በፍላጎት ናሙና የሰጡ ናቸው እና ውጤቱ ሲነገር በአካባቢው ያው አሽከርካሪዎች ስራ ባህሪያቸውም ስለነበረ በተለያየ ቦታ ተበታትነው ነው የተገኙ ስለሆነ ትናንት መረጃው ከወጣ በኋላ ወዲያውኑ የገቡ አሉ። ከዛ ዘግይቶ ዛሬም ድረስ ደግሞ እየገቡ ያሉ እና እስካሁን ባለው መረጃ መሰረት ከአስራ ስድስቱ የውጤታቸው ፖዚቲቭ የሆኑ አሽከርካሪዎች እና ረዳቶች አስራ ሁለቱ በደብረ ብርሃን ከተማ ለይቶ ማቆያ ገብተዋል። ሁለቱ ደግሞ አጋጣሚ የሚኖሩትም አዲስ አበባ ስለሆነ በአዲስ አበባና ያሉት አንደኛው በአሁኑ ሰዓት ምናልባትም ከሰዓት በፊት በነበረው ወደዚሁ ጉዞ እያደረገ እንደሆነ በጉዞ ላይ እንደነበረ ነው ዛሬ ጠዋት የነበረ መረጃ። ምናልባት እስካሁንም ገብቶ ሊሆን ይችላል። አንደኛው ሰው ነው እሱም እያፈላለገን ያለ ነው። ስልኩ ስራ አልሰራ ነው። አዲስ አበባ ላይ ያሉት ሁለት ሰዎች ወደ ለይቶ ማቆያ እንዲገቡ ተደርገዋል። እነርሱን ባለን አሰራር መሰረት አዲስ አበባ ካለው የመንግስት መዋቅር ጋር በመነጋገር ባሉበት በዛ ወደ አዲስ አበባ ላይ ጦ ማቆያ እንዲገቡና የሕክምና ክትትል እንዲደረግላቸው መግባባት ላይ ፈጥረናል። በዛው እንደሚገቡ ነው መተማመ ያለን። አስተያየታቸውን የሰጡ የደብረ ብርሃን ነዋሪ ግን ናሙና የሰጡ ሰዎች ውጤታቸው እስኪገለጽ ባሉበት ወይም በቀላሉ ሊገኙ በሚችሉበት አካባቢ መቆየት ሲገባቸው እንደፈለጉ እንዲንቀሳቀሱ መደረጋቸው የምርመራውን ዓላማ ፍሬ ቢስ ያደርገዋል ይላሉ። ለዚህም ነው የዞኑ ኮሮና መከላከል ግብረ ኃይል እንሳሮ ወረዳ ላይ ካጋጠመው ስህተት አልቻለም ሲሉ የተቹት ባለፈው ሳምንት እንሳሩ ወረዳ ውስጥ ቫይረሱ የተገኘበት ግለሰብ ቀብር ላይ ታድመዋል ተብሎ የተጠረጠሩ አርባ አምስት ሰዎች ከቀናት በኋላ ተፈልገው ወደ ለይቶ ማቆያ እንዲገቡ መደረጉ ይታወሳል። በአንድ በኩል እውነት ያለው መረጃው በእርግጥ ግን ስህተታችን አለመማር ሳይሆን አንደኛ በፈቃደኝነት ነው። እነኚህ ግለሰቦች ታማው አይደለም የሰጡት መናኸሪያ አካባቢ ካለው እንቅስቃሴ አንጻር ተጋላጭ ሊሆን እንደሚችል ለይተን እየሰራን ያለ ነው። በወቅቱ ምንም አይነት የበሽታ ሆመ ምልክት የማይታይባቸው ናቸው እና ናሙና ሲሰጡ እነኚህ ሰዎች ዞረው ሰርተው ሰርተው ተመልሰው ደብረ ብርሃን ከተማ የሚገቡ ስለሆነ በወቅቱ ናሙና እንዲሰጡ ተደርጓል። ውጤቱን በተገለጸበት ሰዓት ደግሞ በችኮላ ስለወጣ ነው እንጂ እነኝህ ሰዎች ውጤቱ ከመገለጹ በፊትም ወደ ማቆያ ማግኘት የሚቻልበት መንገድ ነበረ። በእነሱ የስራ ባህሪ ችግር እንጂ በመራቅ አይደለም ይሄ የተከሰተው። በፈቃድም ሆነ በአስገዳጅ ሁኔታ ናሙና የሚሰጡ ሰዎች ውጤታቸው ሳይገለጽ በየቦታው መንቀሳቀሳቸውን የሚያስቀራ አሰራር ካልተዘረጋ ችግሩ እየተባባሰ ይሄዳል ሲሉ አስተያየት ሰጪው የደብረ ብርሃን ነዋሪ አሳስበዋል። ከዚህ በተጨማሪ ባለሙያዎች በተለይ ኮሮና ጋር ተያይዞ እስከ ሰማንያ በመቶ የሚሆነው የህብረተሰብ ክፍል ምልክቱን አያሳይም፣ ጤናማ ይመስላል የሚል መረጃዎች እየወጡ ነው እና ከዚህ እውነት አንጻር ምርመራ ከተወሰደ በኋላ ተመርማሪዎች ጤነኛ የሚሆኑ አይሆኑ፣ ምልክት የሚያሳዩ አያሳዩም፣ ለምንድን ነው ውጤት እስኪመጣ ድረስ ማቆየት ያልተቻለው? በእኛ ከተማ ተጨባጭ ሁኔታ የመጀመሪያ ጊዜ ስለሆነ እነኚህ ሰዎች የተገኘባቸው ቁጥሩም ጭምር ከፍተኛ ስለሆነ አንድ አካባቢም ስለሆነ ይህ መናኸሪያ አካባቢ የሚለው በራሱ እጅግ በጣም አስደንጋጭ እና ለ- ህብረተሰቡም ከፍተኛ ስጋት የፈጠረ ነው። ህዝብ ህብረተሰቡ ብቻ ሳይሆን ህክምና ባለሙያውም ይሁን በአመራሩም ከፍተኛ ድንጋጤ ይፈጥሯል እና ናም ከፍትካችን ታርመን እንደዚህ አይነት ነገር እንዳያጋጠመን በትኩረት እየተሰራለበት ሁኔታ ነው ያለው። ይህን ዘገባ ካጠናቀርን በኋላ ከደብረ ብርሃን ከተማ ጤና ጽህፈት ቤት ኃላፊ ጌታሁን ማሞ በደረሰን መረጃ መሰረት ከአስራ ስድስቱ አሽከርካሪዎችና ረዳቶች አስራ አምስቱ ተገኝተው ወደ ህክምና ተቋም ገብተዋል። አስራ ሶስቱ በደብረ ብርሃን፣ ሁለቱ በአዲስ አበባ። ከዚህ በተጨማሪ ከአሽከርካሪና ረዳቶቹ ጋር ግንኙነት አላቸው የተባሉ ሰላሳ 3 ሰዎች፣ ወደ ለይቶ ማቆያ መግባታቸውን ኃላፊው በስልክ ገልጸዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ ሄኖክ ስዩም ተጓዡ ጋዜጠኛ በሚል የቅጽል ስሙ ይታወቃል። ከጥቂቱ በስተቀር የኢትዮጵያን የተለያዩ ጉራንጉሮች ከ15 ዓመታት በላይ ቃኝተዋል። ከህፃንነቱ ጀምሮ ያለውን በኋላም በጋዜጠኝነት ህይወቱ ያየለበትን የጉዞና ጉብኝት ፍቅሩን በመጠቀም ዛሬ ብዙሀን ስለ ኢትዮጵያና ኢትዮጵያውያን እንዲያውቁ የሚረዱ አውታሮችን ለመክፈት በቅተዋል። የኔና ሄኖክ አጭር ቆይታ የሚጀምረው ከቅርብ ጊዜ እንቅስቃሴዎቹ ነው። ሙሉ ሰዓት የኢትዮጵያን ባህል፣ የኢትዮጵያን ታሪክ፣ የኢትዮጵያን ተፈጥሮ የማስተዋወቅ የሚችል ራሱን የቻለ አንድ የሚዲያ ተቋም አላቋቁም ብዬ ሀገር የሚዲያ ኮሚኒኬሽን ሁለት ሺ ዓመተ ምህረት ከሚሊኒየሙ በኋላ ሆነ ሆነ ከዚያን ጊዜ ጀምሮ እስካሁን ድረስ በየሶስት ወሩ ቱባ የሚባል መደበኛ በአማርኛ ቋንቋ እየተዘጋጀ የሚታተም የቱሪዝም እና ባህል መጽሔት አሳተማለሁ። ይህ ያለማቋረጥ እንግዲህ ባለፉት አስር አመታት በኢትዮጵያ ውስጥ ሲታተም የቆየ መጽሔት ነው ከዛ በተለያየ የመገናኛ ቴክኖሎጂዎች የጉዞ ዘገባዎችን እና የባህልና የታሪክ ርዕሰ ጉዳዮችን እየጻፍኩም እየተረኩም ማስተዋወቅ ስራዎችን እየሰራሁ ነው የሚገኘው። የዛሬ አምስት ስድስት ዓመት አካባቢ ይመስለኛል፣ ድሬት በመደበኛነት የጉዞ ማስታወሻዎችን መጻፍ ጀመርኩ። ለመጀመሪያ ጊዜ ከነሱ ጋር ተሰራ። የጻፍኩት የጥምቀት በዓል ርዕሰ ጉዳዮችን ይመስለኛል። ተከታታይ የሆኑ የጥምቀት በዓል አካባቢዎች በኢትዮጵያ ምን ገጽታ እንዳላቸው እዛ ጽሑፍ ላይ እንግዲህ ኤዲተሩ ተጓዡ ጋዜጠኛ ሄኖክ ስዩም ይህ አይነት አካባቢ ይገኛል እንዲህ አይነት ነገር ያስተዋውቀናል የሚል ነገር ይዞ ወጣና ከዚህ ስም ጋር ተዋወቅኩኝ ማለት ነው። በይታ ሄኖክ፣ በእስካሁኑ የስራ ዘመንህ ምን ያክል የኢትዮጵያ ክፍሎችን ጎብኝተሃል? ማለትል የተለያዩ አካባቢዎችን አይቻለው። ምስራቃዊ ክፍል ሆነው ወደ ድንበር የሚጠጉትን አካባቢዎች በደንብ አላየሁም። ከዚያ ውጭ ኢትዮጵያ ትልቅ ሀገርና እንደምታቆም እንደምታምነውም አይቻታለዋው አይቻታለሁ ብለህ መደምደም አትችልም። ወዳየው ስፍራ ድጋሚ ስትሄድ ሌላ አዲስ ነገር ታያለህ። ያም ሆኖ በሁሉም የሀገሬ አካባቢዎች እግሬ ረግጧል ማለት እችላለሁ። ሄኖክ መሰል ጉዞዎችን በማድረግ ያተረፍከው ነገር ምንድን ነው? ሁለት ነገር ነው። አንደኛው ደስታ ነው። የጉዞን ያክል ተክቼ ልረካበት፣ ልደሰትበት የሚችልበትን ጉዳይ እስካሁን ድረስ ላስብም አልችልም ባስብም የሚመጣ አይመስለኝም። የሚመጣም ደግሞ የእውነት የሚያረካኝ ይሆናል ብዬ አላምተኛ ጉዳይ ደግሞ በእኔ ሀገር እንግዲህ ዋናው ችግር ብዬ የማስበው ቀድሞ የነበረው የተፈጥሮ ሀብት በከፍተኛ ደረጃ እየተመናመነ፣ ስለዚህ በዚህ የጉዞና የጉብኝት ሂደት ውስጥ በየአካባቢው የተፈጥሮ ሀብት እንዲጠበቅ፣ ተፈጥሮ ሀብት ላይ ትኩረት ተደርጎ እንዲሰራ፣ የተፈጥሮ ሀብት ውድመት እንዲቆም የበኩሌን አስተዋጽኦ እወጣለሁ። እንደ ጋዜጠኛ የታዘብኩትን እየደረሰ ያለውን ህዝመት እዘግባለሁ። እንደ ተቆርቋሪ እየሆነ ያለውን ችግር ሊያስቆም የሚችል ሊያደምጥ የሚችል እና እርምጃ ሊወስድ የሚችል አካል አቤት ብሎ እንዲሰማኝ ጩኸቴን እጮኻለሁ። እና እነዚህ ሁለት ጉዳዮች ላይ ትርጉም ያለው ነገር ለመስራት እየሞከርኩ ነው። እስካሁን ባለው የታሪክ ምዕራፍ ቅርስን ተጠቅመው ቱሪዝምን አልምጦ በተለይ አሁን ቁጥሩ በጣም እየጨመረ ለመጣው አዲስ ትውልድ እንጀራ እና ዳቦ መሆን የሚችል አማራጭ የስራ እድል ፈጠራ ላይ አሁንም በጣም ከፍተኛ ድክመት አለ። ከዛ ይልቅ ቅርሶችን የትላንት የታሪክ አሻራ በመሆናቸው ብቻ ትላንትን የሚጠየቁ ትላንት ለእኛ መልካም አልነበረም ብለ የሚያስቡ ወገኖቻችን ቅርሶቹን በክፉ ዓይን በማየት እንዲወድሙ፣ እንዲጠፉ ከታሪክ መዝገብ እንዲፋቁ የሚያደርጉት እንቅስቃሴ አለ። እኔ ከዛ በተቃራኒ ነው ብዬ የማስበውን የራሴ የቅርስ ክብር፣ የቅርስ ፋይዳ፣ የቅርስ ምንነትን ትውልዱ እንዲረዳው በቻልኩት መጠን የምንም የማስተዋወቅና የተግባቦት ስራ እየሰራው ነው። ከዚህ ከመደበኛ መጽሔት ውጭ በተለያዩ እዚህ ሀገር ላይ በሚታፈኙ መጽሔቶችም በአንዱ መልኩ እንደነ ፍትህ እንደነ ታዛ ባሉ መጽሔቶች ላይ ጽሁፎችን እየሰጠው ጉዳዩ ላይ ሰዎች በቂ ግንዛቤ እንዲኖራቸው ለማድረግ ጥራለው ከዛ ባሻገር መደበኛ የሆነ ሳምንታዊ የቴሌቪዥን ፕሮግራም አለኝ ብዙ ኢትዮጵያ የሚባል ይህም ፕሮግራም ሌላ ጉዳይ የለውም አሁን ያልኳቸውን ሀሳቦች በምስልና በድምፅ አስረግጤ ወደ ሰው ዘንድ ለመድረስ እየተጠቀምኩበት ያለ አንድ መንገድ ነው። መሰል ጉዞዎች አድካሚ ናቸው፣ የገንዘብ ሀቅ ምንም ይፈትናሉ የሚሉ ምክንያቶችን ብዙዎቹ ያቀርባሉ። ድንበር ተሻጋሪ ጉዞዎችን በማድረግ ሂደት የሚገጥመው ፈታኝ ነገሮች ምንድን ናቸው? በምንስ መንገድ ነበረ የምትወጣቸው? አሁንም ድረስ ከባድ ነው። አሁንም ድረስ ከባድ ነው። ምክንያቱም ጠንከራ ያለ ልምድ ስለሌለ እንደዚህ አይነት ጉዞዎች የትኛውም ወገን ጉዳት የላቸውም ወይም የትኛውም ወገን ቀጥሎ የሚያመጡትን ውጤት ተመልክቶ ከአንተ ጋር አብሮ ለመቆም ይቸገራል። በዚህ ሂደት ውስጥ የመጀመሪያው ነገር የበጀት ችግር ነው ወይም የበጀት እጥረት ነው። የበጀት እጥረት በጣም በጣም በጣም ፈታኝ ነው። የፈለግክበት ቦታ እንደፈለግ በፈለግከው አይነት አግባብ አትሄድም እና ይሄ አንድ ችግር ሆኖ ሁልጊዜም የሚያስቆጨኝ ሁልጊዜም ስሜት የሚጎዳው ነገር ነው ሁለተኛው የሀገሬ የሰላምና የጸጥታ ጉዳይ ለምሳሌ ዲና ፍቅር መማቸሄድባቸዋል አንዳንድ አካባቢዎች እየተፈጠሩ መጥተዋል አሁን ከቅርብ ጊዜ ወዲህ ያቆረፉ የተቆጡ ከመንግስት ጋር መስማማት ያልቻሉ ወይም ደግሞ መንግስት ከነሱ ጋር አልስማማ ብሎ በመካከላቸው ያለው ክፍሎች መቋጨት ያልቻሉ ወገኖች አንዳንድ አካባቢዎች ሰው የማይደርስባቸው የቅርብ ርቁ እንዲሆኑ አድርገዋል። ስለዚህ የጸጥታና የሰላም ጉዳይ ወደ ፈለግክበት አካባቢ ለፈለግክ እንዳትሄድ አንዱ እንቅፋት ነው እና እሱም ሌላኛው ፈተና ነው። ከዛ ባሻገር እንግዲህ ከተፈጥሮ ጋር የመግባባትና ተፈጥሮን እንደ መዝናኛ የመቁጠር ልማዱ ውስን ነው። በዚህ ምክንያት አንዳንድ አካባቢዎች እንዲህ አይነት ጊዜዎች ብዙ የተለመዱ አይደሉም። ስለዚህ ይህንን ጉዞ አደርጋለው ብለህ ስታስብ ምን ፈልጋኝ ነው? ለምን ዓላማ ነው የመጣኸው? ብሎ ደግሞ በጥርጣሬ የሚመለከት ብዙ ሰው አታጣም። ሄኖክ፣ ከስፍራ ስፍራ በምትንቀሳቀስበት ጊዜ ብዙ የማይረሱ ገጠመኞችን ያተረፍክ ይመስለኛል። አንዱን ልታካፍልን ትችላለህ? ብዙ ነው። በቅርቡ ኢትዮጵያ ውስጥ እድሜ ምክንያት ጨበራ ጩርጩራ ብሔራዊ ፓርክ የሚባል ፓርክ አንድ ዝሆን ሞቷል። ወርጅና የሞተው እና ይሄ ዝሆን በጣም አይለኛ ነው፣ ሹመሬ ይባላል ሹለሬ ማለት ቆንታ ቋንቋ አድቶ አድፍቶ የሚተናኮል የሚያጠቃ ማለት ነው እና በጣም ኃይለኛ ከመሆኑ የተነሳ ድሩን የማያስደፍር፣ በድሩ ላይ የበላይነቱን እና ጉልበቱን ያስመሰከረ አዳኝም የሚፈራው በየዋህነት ደግሞ የማያውቁ ሰዎች ዝም ብሎ ቀለል ያለ ሌላ አካባቢ እንዳዩት ዘሆኖች መስሏቸው ሞክረውት እስከ ሞት የደረሱ የውጭ ቱሪስቶች አሉና አንድ ጊዜ ይህንን ብሔራዊ ፓርክ እየጎበኘው በነበረበት ሰዓት ድንገት ከየት እንደመጣ ሳናውቅ መንገድ እየሄድን እሱ ከሚመራው በቁጥር ከአራት መቶ በላይ ከሚሆን የዞን መንጋ ጋር ተገናኘን። እኛ እየሄድን የነበረው መጀመሪያውኑ የናፈቁንን እነዚህን ዞኖች ለማየት የገጠመን አራት መቶ አካባቢ ቢሆን ነው። ከዛ ውስጥ ደግሞ ይሄ በጣም የሚፈራው እና ሁልጊዜም ከሱ ዞን ጊዜ ላተረፈኝ ብሎ ሰዎች ሲናገሩ ማደምሰው ሲሆን መካከላቸዋል እና ከዛ በኋላ በኔም ሆነ በካሜራ ባለሙያ መካከል የተፈጠረው ፍርሃት፣ ያንን ለማምለጥ ያደረግነው ድካም የወጣኑ ተራራ ከወጣም በኋላ ደግሞ እንደገና ዞሮ የመመለስ እድል ስላለው የምንመለከታቸው እሱ ያለፈባቸው ቦታዎችን ስናገኝ እንደገና የምናሳብረውና እና በጣም ቀላል መንገድ እያለ አሩቅ ሆኖ ግን ራስን ማዳን የመጀመሪያ ግቡ የሆነ መንገድ የሄድንባቸውን አረሳው። ተጓዡን ጋዜጠኛ ሄኖክ ስዩምን በእናንተ ስም አመሰግናለሁ። በነገራችን ላይ ሄኖክ ከአባቱ ስም በመቀጠል ሀገሬ የሚል ቃል ይጠቀማል። መነሻው ለሀገሩ ያለውን ፍቅር ለማሳየት ከመፈለግ የመጣ መሆኑን ነግሮኛል። ጋቢና ቪኦኤ ይቀጥላል። ታዋቂ ሰዎችና የሃይማኖት አባቶች የተካተቱበት የሸምጋዮች ቡድን ወደ ትግራይ ማቅናቱ ተሰምቷል። መቀለ የሚገኘው ሙልጌታ አጽባሃ የዚህን ጉዞ ዓላማና ወቅታዊ መረጃዎች እንደሚከተለው ያካፍልናል። በዛሬ ዕለት በመቀለ ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያሪክ አቡነ ማትያስ፣ የኢትዮጵያ እስልምና ጠቅላይ ምክር ቤት ፕሬዚደንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሬስ፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስና ሌሎች የሃይማኖት መሪዎች፣ ምሁራንና ታዋቂ ሰዎች ያካተተ የኢትዮጵያ የሃይማኖት ተቋማት መማክርት ጉባኤና የአገር ሽማግሌዎች ከትግራይ ክልል ምክትል ርዕስ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጨምሮ ሌሎች የክልሉ ከፍተኛ ባለስልጣናት ጋር ውይይት አካሂዷል። ውይይቱ ለመገናኛ ብዙኃን ዝግ ነበር። የሀገር ሽማግሌዎች ምክትል ሰብሳቢ ፓስተር ዳንኤል ገብረስላሴ ውይይቱ በሀገራዊ ሰላም ጉዳይ ነበር ብለዋል። ባለፉት አምስት ዓመታት በሀገሪቱ የሰላም እጦት ቀጥሏል። ይህንን በውይይት ለመፍታት ነው የመጣ ነው ብለዋል። በውይይቱ የትግራይ ክልል አመራሮች ሰላም ለማስፈን ለውይይት ዝግጁ መሆናቸው አረጋግጠውልናል ብለዋል። ፓስተር ዳንኤል ችግሮቻቸውን በጠረጴዛ ዙሪያ ቁጭ ብለው መፍታት አለባቸው። ለኢትዮጵያ ሕዝብ ሰላምና አንድነት መስራት አለብን። ውስጣዊ ውስጣችንን ማጠንከር አለብን። የውስጣዊ አንድነታችን ሲጠነክር ውጮችን መመከት እንችላለን። ስለዚህ ይህንን መልእክት ለማስተላለፍ ነው የመጣ ነው። እንግዲህ ምላሹን አሁን በጋራ እንደሰማ ነው። የሀገር ሽማግሌዎችም በሃይማኖት አባት ፊትም የክልሉ ርዕሰ መስተዳደር ቃል የገቡልን እናንተ በምትጠሩም ሰዓት ለሰላም በብላችሁ በምትጠሩት ስብሰባ በሙሉ በጠረጴዛ ዙሪያ ተገናኝተን ለመወያየት ፈቃደኞች ነን ስለዚህ የሃይማኖት አባቶች የሀገር ሽማግሌዎችን ጥያቄ እኛ ከዚህ በፊትም አልተቃወምንም፣ አሁንም ልንቃወም አንችልም። ምክንያቱም ኢትዮጵያዊነት አንዱ ባህላችን መገለጫ ነውና፣ ስለዚህ በባህላችን መሰረት ሽማግሌና ሃይማኖት አባት ከጠራን መተን በጠረጴዛ ዙሪያ ለመወያየት ፈቃደኛ ነን ብለዋል። የሃይማኖት መሪዎችና የሀገር ሽማግሌዎች በጋራ ለሀገር ሰላም ብለው ያዘጋጁት ውይይት እንጂ በማንም አካል ተልከን አይደለም ብለዋል። ሰው አዞን ወክለን ሳይሆን በግል ተነሳሽነት ኢትዮጵያዊነታችን ግድ ብሎን ነው የመጣ ነው። አንድነታችን አሳስቦ ነው፣ ፍቅር ነው ያመጣን። ስለዚህ ይህ መታሰብ አለበት እና ስለዚህ አንዳንድ ጊዜ ትናንትና ከብልጽግና ፓርቲ ነው የላካቸው ወይም ደግሞ አሁን ደግሞ ከዚህ ስንሄድ አይ ወያኔ ነው የላካቸው ሊባል ይችላል። ግን እኛ ሕሊና ያለን ሰዎች ነን እና ሕሊና ይኖራችሁ ልልብ ፈልጋለሁ። ምክንያቱም እውነቱን የፈለገ ሰው ደውሎ መጠየቅ ይችላል እንዲሁ ዝም ብሎ በአየር ላይ ማንንም ሳይጠይቅ ማንንም ሳያማክር የኔ ምንጭ የኔ ምንጭ እያሉ የሚናገሩት ሐሰትን የተሞላ ትርክት መቆም አለበት። ይሄ ደግሞ ለግጭታችንም መፍትሄ አያመጣም፣ የበለጠ ወደ ችግር ይከተናል እንጂ በቀጣይም ወደ ኦሮሚያ፣ አማራና ሶማሌ ክልሎች በመሄድ ተመሳሳይ ውይይት እንደሚካሄድ ፓስተር ዳንኤል ገልጸዋል። በምክትል ርዕሰ መስተዳድር ማዕርግ የትግራይ ክልል የከተማና ልማት ንግድና ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተኸስተ በበኩላቸውም የትግራይ ክልል ሰላሙ ተጠብቆ ያለ ነው ብለዋል። በአሁኑ ጊዜ የተፈጠረው ችግር በፌዴራሉ መንግስትና በትግራይ ክልል መካከል አይደለም ብለው እንደሚያምኑ ገልጸው ያለው ችግር ሀገራዊ ነው። ይህንንም ለመፍታት ሀገራዊ መድረክ በማዘጋጀት ሁሉንም ያሳተፈው ውይይት በማካሄድ ነው መሰራት ያለበት ብለን ገልጸናል ብለዋል። የሀገር ሽማግሌዎች፣ የሃይማኖት ተቋማት መሪዎች ለማናገር እንደሚፈልጉ ነው የገለጹልን። እኛ ሁል ጊዜ ለመናገር፣ ለመወያየት ዝግጁ ነን፣ ማንኛውም ሰዓት ቢሆን። ስለዚህ እኛ ተቀብለን አስተናግደናቸዋል። ያነሱት ከፌዴራል መንግስትና ከአጎራባች ክልል ከአማራ ክልል መናገር አለባችሁ የሚል ነው። ችግር አለ፣ መናገር አለባችሁ የሚል ነው ያነሱት። እኛ ደግሞ ያልነው ችግሩ እንዳገር ነው። ሀገሪቷ በጣም ከፍተኛ ቀውስ ውስጥ ገብታለች። ፖለቲካዊ ቀውስ አለ፣ ኢኮኖሚው፣ የልማት ስራዎች በሙሉ ቆመዋል። ሀገሪቷ መፈራረስ ላይ ደርሳለች። ህግ፣ ስርዓት እየተጣሰ ነው ያለው። የመጨረሻው አንድ የሚያደርገን ህገ መንግስትም ተጥሶ ማይሆን ውሳኔ በቅርቡ ተወስኗል። ስለዚህ የሀገር ጉዳይ እኛም ሚያሳስበናል። በሀገር አጀንዳ ነው መወያየት ያለብን። እዚህ ደግሞ ሁሉም የኢትዮጵያ ህዝቦች ይመለከታቸዋል፣ ሁሉም የኢትዮጵያ ኃይሎች ይመለከታቸዋል። የትግራይ ጉዳይ አይደለም። ይሄ የሀገር ጉዳይ ነው። ሰው እንደ ሀገር ሁሉም የኢትዮጵያ ህዝቦች የሚሳተፉበት ሁሉም የኢትዮጵያ የፖለቲካ ኃይሎች የሚሳተፉበት ውይይት ነው መደረግ ያለበት። ስለዚህ አጀንዳው የትግራይ አይደለም፣ ሰላም ከሆነ ሰላም። ችግር ያለው ሌላ አካባቢ ነው እ የትግራይ አይደለም። እንደ ሀገር ግን ከፍተኛ ችግር ውስጥ ስለወደቅ፣ ሁሉም የኢትዮጵያ ህዝቦች የሚሳተፉበት የኢትዮጵያ ኃይሎች የሚሳተፉበት ውይይት ነው መደረግ ያለበት። መፍትሄ፣ ዘላቂ መፍትሄ የሚያመጣው ይህ አካሄድ ነው። በዛሬ ሁለት ውይይት ለማካሄድ ወደ መቀለ ከተማ የገቡ 52 የአገር ሽማግሌዎችና የሃይማኖት መሪዎች ውይይታቸው ከጨረሱ በኋላ ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለ ነው። የዛሬው የጋቢና ጥንቅር ጽንቅር በዚህ ተጠናቋል። ስትታበላቸው የመሰናዶ አርታኢ ኤልያስ አስማራ፣ የመሰናዶ አቀናባሪ ኤደን ገረመው፣ በዜና እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። ከትዊተር እና ፌስቡክ አድራሻዎቻችን በተጨማሪ በኢሜል ጋቢና አት ቪኦኤ ኒውስ ዳትካም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።